ጥያቄ 38 ዝናብ ከወረደ በኋላ የሚደረገው ዱዓ ምንድን ነው? መልስ፣ ሙጢርና ቢፈድሊላህ ወራሕመቲህ። ትርጉሙም በአላህ እዝነትና ችሮታ ዝናብን አገኘን ማለት ነው። ቡኻሪና ሙስሊም ዘግበውታል።